ጠቅላይ ሚኒስትር አብይ አህመድ ትናንት የማኅበራዊ መገናኛዎችን አጠቃቀምና እያሳደሩት ያለውን ጫና የተመለከተ መርፌ አይናማ ናት ባለስለት በሚል ርዕስ ጠንከር ያለ መልእክት አስተላልፈዋል። የእኛ አገር አንዳንድ የማኅበራዊ መገናኛ ጦማሪያን የፊታቸውን እንጂ የሚከተላቸውን አያዩም። ሀገር በሚወጋ መርፌያቸው እየወጉን ሲጓዙ ሌሎች ይከተሏቸዋል። በሀገርና ሕዝብ ላይ እየተከተሉ ያሉትን አደጋም እየረጩት ያለውን መርዝ ሊያዩት አልቻሉም በማለት የማኅበራዊ መገናኛዎች አጠቃቀም ባልተፈለገ አቅጣጫ ኢትዮጵያን እየጎዳ መሆኑን ያም ሆኖ ግን ኢትዮጵያ የዘላለም እውነት በሐሰት ዜናም ሆነ በአሉባልታ የማትፈርስ ጽኑ መሠረት ያላት እውነት መሆኗን አንጸባርቀዋል። ለመሆኑ የጠቅላይ ሚኒስትሩን መግለጫ እንዴት አያችሁት? ሲል ዲ ደብልዩ የኢትዮጵያውያን ሀገር አቀፍ ንቅናቄ ሊቀመንበር የሆኑትን ኢንጂነር ይልቃል ጌትነትን ጠይቋል። ራሱ በራሱ የሚቃረን ነገር አለበት። መጀመሪያ አካባቢ ያለው ሶሻል ሚዲያ ሀገራችን ችግር ውስጥ ሊቀጥ እንደሆነ እና ጥቂቶቹ ብዙሀኑን ያለ ምክንያት እያስከተሉ ጫፍና ጫፍ የቆሙ ሀሳቦች ችግር ላይ ሊቀጥሉ ነው በተሳሳተ መረጃ ላይ ይሉና ታች ደግሞ ወረድ ሲሉ ኢትዮጵያ የእውነት ሀገር ናት፣ በእውነት ይቆማል፣ ማንም ሀሳብ የቱንም ያህል ቢደግፈው ተቀባይነት አይኖረውም፣ የትም አይሄድም፣ መንገዳችንም እውነታችንም ይሄው ነው ብሎ ያጠቃል። ስለዚህ የመጀመሪያው ና የመጨረሻው የተለያየ ነገር ነው ማለት ነው። መግለጫው ራሱ መግለጫ አይሉት፣ ማሳሰቢያ አይሉት፣ ምክር አይሉት እንደ ውግራ መጋባትን የያዘ ነው። መግለጫው ከዚህ በፊት የወጡ ከነበሩት መግለጫዎች የተለየ ና ያልተጠበቀ እንዲሁም ማስፈራሪያ አዘል ነው ያለችው ደግሞ የሚዲያ ና ኮሚኒኬሽን ባለሙያ ቤተልሔም ነጋሽ ናት። የታሰበው እንደ ማሳሰቢያን ታየ ወይም እንዲወሰድ ይመስለኛል። አላማውን ስገምት ግን ከማሳሰቢያ ይልቅ ወደ ማስፈራሪያ የሚሄድ ነው ና የመከፋፈል ነገር ኢትዮጵያያን ና በዚህ በማህበራዊ ሚዲያ መረጃ ወጡ ያሉትን ሰዎች ኢትዮጵያዊ እንዳልሆኑ አይነት ነገር እና እኛ እናንተ አይነት የመከፋፈል ነገር እና ይህ ሁሉ የተፈጠረው ነገር በማህበራዊ ሚዲያ ነው ማለት ያስቸግራል። ለጥቂቶች ለጊዜያዊ ጥቅም ተከታይን ለማስደሰት በዚሁ የመገናኛ አደባባይ ላይ ብዙ የሐሰት መረጃዎች ይተላልፋሉ። ሐሰት ጮሆ ስለተነገረ፣ ጎልቶ ስለተጻፈ፣ በብዙና ታዋቂ ሰዎች ስለተደገፈ እውነት አይሆንም ብለዋል ጠቅላይ ሚኒስትር አብይ አህመድ በመግለጫቸው። ይሁንና ማህበራዊ መገናኛዎች ከመረጃ ልውውጥ ባሻገር ብልሹ አሰራሮችን የሚያጋለጡ መሆናቸው ሊዘነጋ አይገባም። ኢንጂነር ይልቃል ጌትነት እንደሚሉት ቤታ አጋልጧል። ሶሻል ሚዲያው በጌዲዮ የነበረውንና የተደበቀ ሰው ሰራሽ ረሀብ አጋልጧል። የእሳቸው መንግስት በፌዴራል ሰዓቱ ላይ አልደራደርም ሲል እሳቸውም የለገጣፉን ነገር አልሰማውም ሲሉ የእሳቸውን መተቸት ወደ አገር ጉዳይ አድርገው ማድረጋቸው ማቅረባቸው ይህም ቢሆን የተዛባ አመለካከትና የማህበራዊ ሚዲያውን ቅሜታ የሚያጣጥል የሚዲያና ኮሚኒኬሽን ባለሙያ ቤተልሔም ነጋሽ እንደምትለው ደግሞ መንግስት መረጃ በአግባቡ አለመስጠቱ፣ ዋናዎቹ መገናኛ ብዙሀን ስራቸውን በትክክል እየሰሩ አለመሆኑ ማኅበራዊ መገናኛዎች ጎልተው እንዲወጡ አድርጓል። በዚህም መፈናቀሎችን በማጋለጥ ህይወት የማዳን ስራ እንዲሰራ አድርጓል። የገቢ ማሰባሰቢያና ሌሎች መልካም ስራዎችም እንዲከናወኑ አግዟል ብላለች። ግን ዋናው ሚዲያ ስራውን እየሰራ አይደለም። አልተርኔቲቭ ሚዲያ ማማራጭ ሚዲያ እንደ ጋዜጠኛ እያደረገው ያለው መንግስትም እንደ ሸሸግ እያደረገ ያለው ይሄኛው፣ በተቻለ መጠን መረጃ በመጠር ያነናቃለው ማጋለጥ ነው እንጂ በመወቀስ ወይ አንዳንድ ቦታ እንደሚደረገው በማገድ አይደለም። ማህበራዊ ሚዲያው ኢትዮጵያን ለማዳንና ለመገንባት እንጂ ሀገር ለማተራመስ ሊውል አይገባም ያሉት ጠቅላይ ሚኒስትሩም ልበስውር ሆኖ ግራና ቀኙን በጥሞና ማስተዋል በተሳነው ጽንፈኛ ቡድን የሀገራችን አየር ምድሯ ሰላምና ተስፋን ከመተንፈስ ይልቅ የስጋትና የውድመት ደመናን አርግዞ የመከራ ዶፉን ሊጥል ከአናታችን በላይ መጣሁ መጣሁ ይላል በማለት ሀገሪቱ ከባድ ፈተና ውስጥ መሆኗን በመግለጫቸው ተናግረዋል። ይህ የጠቅላይ ሚኒስትሩ የከረረ ንግግር ማህበራዊ መገናኛዎችን ወደ መዝጋት ያመራ ይሆን? ዲብሊው ለኢንጂነሪ ይልቃልና ለወይዘሮ ቤተልሔም ያነሳው ጥያቄ ነው። መጨረሻ ላይ የተስፋ መቁረጥ እርምጃ ሊሆን የሚችለው ማፈን ነው። በጭንቅላታቸው ውስጥ እየተብላላ እንደሆነና ብጭቱ ከአቅማቸው በላይ እንደሆነ የሚያሳይ ነገር ነው። ትችቱን ላለማስተናገድ አንድ አይነት መላ እንደሚፈልጉለት የሚያሳይ ነገር ነው። ወደዛ ሄዳለን። ተስፋ ስለማረገ በኢትዮጵያ በአሁኑ ወቅት ከጠቅላይ ሚኒስትር ጽህፈት ቤት እስከ ወረዳ ያሉ መዋቅሮች ማህበራዊ መገናኛዎችን በተለይም ፌስቡክን በመጠቀም ፈጣን የመረጃ ልውውጥ እንዲኖር ሲሰሩም ይስተዋላል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ